የህወዓት ኃይሎች በአፋርና በአባላ እንዲሁም በአካባቢው አጠናክረው በቀጠሉት ጥቃት ሳቢያ የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አስተያየታቸውን ለአሜሪካ ድምጽ የገለጡ የከተማውና የአካባቢ ነዋሪዎች ገለጡ። ተፈናቃዮቹን ይዘው በመንቀሳቀስ ላይ በነበሩ ሶስት ተሽከርካሪዎች ላይ በህወዓት ኃይሎች ተሰነዘረ በተባለ ጥቃት የሰው ህይወትና የአካል ጉዳት መድረሱንም አስተያየት ሰጪዎቹ ጨምረው ገልጠዋል። ተፈናቃዮች ያሉበት ሁኔታ አሳሳቢ ነው ሲሉ የገለጡት በአካባቢው የሚኖሩ አስተያየት ሰጪዎች ጉዳቱ ሳይከፋ መንግስት አስፈላጊውን እገዛ እንዲያደርግም ሲሉ ጠይቀዋል። መስፍን አራጌ ነው የተከታተለው። የድምፃቸውን መቀረጽ ተስማምተው ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምፅ እንዳስታወቁት ትናንትና ወደ የጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆም ጦርነቱ። አካባቢው ላይ ሀይለኛ ሀይለኛ ከባድ ጦርነት እየተካሄደ ነው ያለው። ጁንታ ሌላ አካባቢዎች ላይ አስፍሮ የነበረውን ሀይል ሁሉ ሰብስቦ አምጥቶ መጀመሪያ በዓላ እና መጋለ በምትባል ከተማ ከሩቅ ቦታ በከባድ መሳሪያ አደብድበዋል። ሴቶች ህጻናትና አዛውንቶች መፈናቀል ያልቻሉትን የህብረተሰብ ክፍሎች ከጨፈጨፈ በኋላ አካባቢውን ተቆጣጥሮ ወደፊት እየገሰገሰ ነው። የአበአላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ የሚከሱት የህወሓት ቃል አቀባዩ ጌታቸው ረዳ በቲውተር ገጻቸው ወደ ትግራይ ክልል ሊገቡ የነበሩና ሰብአዊ እርዳታ የያዙ ሀያ ሰባት የጭነት መኪኖች እንዳይገቡ ተደርጓል ከሚለው ወቀሳ ውጭ ሰራዊታቸው በአበአላ እና አካባቢው ፈጸመ ስለተባለው ወታደራዊ ጥቃት ያሉት ነገር የለም። ከአሜሪካ ድምጽ ጋር ቆይታ የነበራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ግን የእርዳታ እህል ወደ ትግራይ ያልገባበት ምክንያት ህውሃት በአካባቢው በቀሰቀሰ ወታደራዊ ትንኮሳና ጥቃት ነው ማለታቸው ይታወሳል። ሚኒስትር ዴታዋ እርዳታ የጫኑት ተሽከርካሪዎች ከመስተጓጎላቸው ባለፈ 50 ሺህ የሚጠጉ ነዋሪዎች ከቀያቸው መፈናቀላቸውን አያይዘው ገልጸው ነበር። የአፋር ብሔራዊ ክልላዊ መንግስትም ጉዳዩን አስመልክቶ ትናንት ባወጣው መግለጫ የሽብር ቡድን ሲል የገለጸው የታጠቀ ኃይል በኪል በቲረሱ ዞን የሚገኘውን የአፋር ክልል ወሰንጥሶ በመግባት በአባአላ መጋሌና በርሃሌ የሚገኙ በርካታ ንጹሐንን ለጉዳት ዳርጓል ብሎ ነበር። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ የህወሓት ኃይሎች አጠናክረው በቀጠሉት ጥቃት በሺዎች የሚቆጠሩ የአበአላና ዙሪያ ነዋሪዎች በአስቸጋሪ ሁኔታ ለመፈናቀል ተገደዋል ይላሉ። አበአለ ቀጥሎ ረብሲ የምትባሉ ከተማ አለችና ረብሲ አካባቢ ያለው ህብረተሰብ ቀድሞ ከአካባቢው መውጣት እንዳለበት ወሰኑ እና ከአካባቢው ወደ አፍደራ በምትባል ከተማ በእግር እየተጓዙ ነው የሚገኘው። እንደምታወቀው የኛ አካባቢ በጣም በረሃማ ነው። በጣም ሙቀታማ አካባቢ ስለሆነ በእግር ከተጓዘ በኋላ ብዙ ነገር ያስፈልገዋል። በተለይ በተለይ ውሃ የማግኘት እድል ካላገኘ ያንን ሰው ህይወት የማጣት ያለ ምክንያቱም በጣም ፀሐያማ አካባቢ ስለሆነ እየተፈናቀሉ የሚሄዱ የት የት አካባቢ ወደ አፍዴራ ከእረብቲ ቀጥሎ አፍዴራ የምትባል ወረዳለች አለች አፍዴራ ከእረብቲ ቀጥሎ መቶ ሀያ ኪሎ ሜትር ነው እንግዲህ ያችን መቶ ሀያ ኪሎ ሜትር በእግር ነው እየተጓዙ ያለት። ምንም የተሽከርካሪ አቅርቦት የለም። አምስት ኪሎ ሜትር ሶስት ኪሎ ሜትር ለመጓዝ በጣም በጣም ውሃ የሚያስፈልግበት አካባቢ መቶ ሀያ ኪሎ ሜትር ለመጓዝ ደግሞ ምን ያክል ድር እንደሚደርሳቸው ማወቅ አያቀጣ አበአላ ውስጥ በመንግስት ስራ ይተዳደሩ እንደነበሩ ከመግለጽ ባለፈ ለደህንነታቸው እንደሚሰጉ በመጠቆም የስራ መስካቸውንም ስማቸውንም ከመጥቀስ የተቆጠቡ አስተያየት ሰጪ ደግሞ አበአላ ላይ የተጀመረውን ጥቃት ተከትሎ ወደ ደሴ ለመፈናቀል መገዳዳቸውን ተናግረዋል። በጣም አስቸጋሪ ነበር። ውሃ የለም፣ ምግብም የለም። አስራ ስድስት ቀን ሙሉ የአፋር ልዩ ሀይልና ሚኒሻ አንድ ቤት ስለነበር ነው ስለ መንግስት ሰራተኞቹ ምግብ አምጥተውልን። መጨረሻ ላይ ግን አቅጣጫው አስቸጋሪ ስለሆነ ለቀለ መውጣት ተገደለን። ያው ጦርነቱ በ9 ተጀምሮ በ24 ከዛ ወጥቻለሁ። ቤት ንብረት የዛው እንዳለ ነው። ደምን የመጣው ከላይ ከባድ መሳሪያ ስለሚወረወር ያም በመፍራት ወደ እረብት የሚባል አገር ወጥቻለሁ። ከዛ እረብት ወጥቼ አንድ ቀን ካደርኩ በኋላ ወደ ዶገያ መጥቼ ወደ ደሴ አሁን ባለሁበት ደሴ ነው ያለሁት። በተቀሰቀሰው ወታደራዊ ጥቃት የተፈናቀሉ ወገኖችን ለማገዝ ከአሜሪካን አገር የተላከ ከድጋፍ ይዘው ከሰመራ ዩኒቨርሲቲ ጋር በመተባበር ከትናንት ወዲያ ለአበአል አጎራባች ወደ ሆነው ኤረርቲ ወረዳ ለመንቀሳቀስ ሙከራ ማድረጋቸውን የሚናገሩት ደግሞ የሰመራ ከተማ ነዋሪው መሐመድ አህመድ ናቸው። ለተፈናቃዮቹ የታሰበው እርዳታ ሳይደርስ ተፈናቃዮቹ ለዳግም መፈናቀል ተዳርገዋል ይላሉ አቶ መሐመድ። በአበአል መጀመሪያ በተፈጠረው ጦርነት ማህበረሰቡ ወደ ሁለት ዳይሬክሽን ነው የተበተነው። ከተማው ወደ ግራ ያሉት ወደ በራህሌ ሲወጡ፣ በዚህ በኩል የቀሩት ደግሞ ወደ ኤረብቲ መስመር ነው የወጡት። አሁን ወደ ለምሳሌ በራህሌ በኩል ያሉትን በእርዳታ ለማድረስ መንገዱ ስለተዘጋ በታች በኩል በእርተ አለ ተደርጎ ከበራህሌ ገብቶ ነው ማስገባት የሚቻለው። የኤረብቲን ግን ቀጥታ ካፍዴራ የሚያገናኝ መስመር ስለነበረ ለእኛ አቅራቢያ ውስጡ ስለነበረ እኛ ለመንገዳችን ተፈናቃዮቹ ያለበትን ሁኔታ ለማጥናት ነበረ ይሄድ ነው እኛ በሰዓቱ እኛ ያመጣ ነው እርዳታ እና የማህበረሰቡ ቁጥር ልጣጣምልን ስላልቻለ ያንን ስቶር ላይ አድርገን ድጋሜ ማለት በማህበረሰቡ በቦታ የነበሩ ማህበረሰብ ብዛት ልክ እርዳታ ለማሰባሰብ እና ጥረት ለማድረግ ነበረ ወደዚህ የተመለስ ነው። በሚያሳዝን ሁኔታ ግን እነዚያ ሰዎች ያንን እርዳታ እንኳን ሳያገኙ ድጋም የተፈናቀሉ ማለት ነው። እነዚያ ሰዎች አሁን ያንን ሳያገኙ በዛው ላይ ደግሞ በእግራቸው ነው፣ ምገርም በቦታው ወደ ሶስት መቶ ኪሎ ሜትር አካባቢ ነው። ለሰማራ ደግሞ ሙቀቱ አርባ አምስት ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው የሚገኘው። በተለይ በእኛ አካባቢ አሁን ወንዶቹ አብዛኛው ምሽግ ላይ ስለሆ የሆኑ ሴቶችና ህጻናት ናቸው እየተጎዱ ያሉ። በሌላ በኩል በአሁኑ ሰዓት ወደ አብአላም ሆነ ከአብአላ የሚደረግ የትራንስፖርት እንቅስቃሴ እንደሌለ የገለጹት የአካባቢው ነዋሪ በአስቸጋሪ ሁኔታ ነዋሪዎችን ከአካባቢው ለማውጣት ሙከራ አድርገው በነበሩ ሶስት ተሽከርካሪዎች ላይ በተሰነዘረ የከባድ መሳሪያ ጥቃት ተሳፍረው የነበሩ ሰዎች ላይ የሞትና የመቁሰል ጉዳት እንደደረሰ ጠቁመዋል። እስካሁን ወደ ስምን የሆኑ ሰዎች ነው በመኪና አደጋ የሞቱት እነሱም በተኩሱት ከባድ መኪና ይሄ ምንድነው? ሰቪሊያን፣ ነው ከእረብቲ ወደ አፍዘራ እየተፈናቀሉ ያሉ እነሱም ከአርባ ከሰላሳ ኪሎ ሜትር በሚተኮሱት ከባድ መሳሪያ የተገለብጡ መኪናዎች ላይ የነበሩ ሰዎች ነው መነገረ አስተያየት ሰጪዎቹ ለተፈናቃዮቹ በቂ ድጋፍ እየደረሰ አለመሆኑን ገልጸው መንግስት ወራሪ ሲሉ የጠሯቸውን የህወሀት ኃይሎች እንቅስቃሴ በመክታትና ወደ ኋላ በመመለስ ህዝቡ እርዳታ የሚያገኝበትን መንገድ እንዲያመቻች ጠይቀዋል። በተሽከርካሪዎቹ ላይ ስለደረሰው ጉዳትም ሆነ በእርዳታ አቅርቦት ዙሪያ ስለተነሳ ውስንነት ከክልሉ መንግስት በኩል ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዳገኘኋቸው ምላሻቸውን ይዤ እቀርባለሁ እቀርባለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። እዚህ ስቱዲዮ ከገባን የደረሰን ተከታይ ዘገባ፣ ህወሓት ዛሬ ያወጣው በተባለና አሁን ማምሻውን በደረሰን መግለጫ በአፋር ክልል ፕሬዚዳንት፣ ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ያለው ላይ ከትላንት ማለዳ ጀምሮ ጥቃት መክፈቱን አስታውቋል። ሀብታሙ ስዩም የመግለጫውን አጭር ክፍል እንደሚከተለው ያቀርበዋል። ህወሓት ጥቃቱን የከፈተው የኤርትራ ቅጥረኞችን የመሳሰሉ ያላቸው ከእንግዲህ የአፋርና የትግራይ ህዝቦች ወንድማ የግንኙነት ስጋት እንዳይሆኑ ለማምከን ነው ብሏል። የጥቃቱን ዓላማ ህዋት ቀጥሎ ሲተነትን የጠላቶቻችንን ወታደራዊ አቅም ለማዳከም፣ ከትግራይ አካባቢዎች ለማስወጣት፣ በይዞታዎቻችን ላይ ጥቃት ለመሰንዘር እንደ መንደርደሪያ ሊጠቀሙባቸው ከሚችሉ በቅርብ ያሉ አካባቢዎች ለማራቅ ነው ብሏል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ መቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል። የህዋት መግለጫው አክሎም በመቶዎች የሚቆጠሩ ንጹሃን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመላክቶ፣ የአፋር ክልል ፕሬዚደንትን በመቶዎች በሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሰዋል። ከአፋር ክልልና ከፌዴራል መንግስት እንዲሁም ከኤርትራ መንግስት የሚሰጡ ምላሾች ካሉ ለማግኘት ጥረት እያደረግን ነው። የተሟላ ዝርዝር ይዘን እንመለሳለን።